የአዲስ አበባው ቦሌ ዓለም አቀፍ አውሮፕላን ጣቢያ ዛሬ ረፋዱን በኢትዮጵያ ብዙም የማይታይ ክስተት አስተናግዷል። የሥራ ማቆም አድማ። አድማው የተደረገው የአውሮፕላኖችን ስምሪት በሚቆጣጠሩ ባለሙያዎች መሆኑ ደግሞ የአየር ማረፊያው አገልግሎቱን ለሰዓታት እንዲያቋርጥ አስገድዶታል። በአካባቢው የነበሩ እንደተናገሩት በረራ የነበረባቸው ስምንት አውሮፕላኖችም በያሉበት መሬት ቆንጥጠው እንዲያዙ ቆይተዋል። በርካታ መንገደኞችም ከጉዟቸው ተስተጓጉለው የመንገደኞች መቆያን አጨናንቀዋል። የሰራተኞቹ አድማ ባልተለመደ መልኩ በመንግስታዊው ቴሌቪዥን ጣቢያ በሰበር ዜና መልክ ተላልፏል። በጣቢያው የቀረቡ የኢትዮጵያ ሲቪል አቪዬሽን ባለሥልጣን ኃላፊዎችም አድማው መደረጉንና ከትርፍ ሰዓት ክፍያ ጋር የተያያዘ እንደሆነ ማረጋገጫ ሰጥተዋል። እነዚሁ ኃላፊዎች ዘግየት ብለው የበረራ ተቆጣጣሪዎች ወደ ሥራ መመለሳቸውንና መደበኛ የበረራ አገልግሎት መቀጠሉን በዚያው ጣቢያ ቀርበው አስረድተዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች የሠራተኛ ማህበር ዛሬውኑ መግለጫ ቢያወጣም እወክላቸዋለሁ የሚላቸው ሰራተኞች ስለመቱት አድማ ምንም አላለም። ሆኖም በመስሪያ ቤቱ ለሚታዩ ችግሮች የኢትዮጵያ የሲቪል አቪየሽን ባለሥልጣንን ተጠያቂ አድርጓል። የሰራተኛ ማህበሩ በአየር ትራፊክ ቁጥጥር እየተከሰቱ ያሉ ችግሮች በኢንዱስትሪው ላይ ከፍተኛ አሉታዊ ተጽዕኖ እንደሚያመጣ ለሚመለከተው አካል ማስገንዘቡን አስታውሷል። ሆኖም ከባለሥልጣን መስሪያ ቤቱ በቂ ትኩረት ባለማግኘቱ ችግሩ ሊባባስ መቻሉን በማህበሩ ፕሬዝደንት አቶ ፍጹም ጥላውን ስም የወጣው መግለጫ ያትታል። መስሪያ ቤቱ በስሩ ያሉ ሙያተኞች ያነሷቸውን ህጋዊና ሙያዊ መብቶችን በማገናዘብ መፍትሄ ከመስጠት ይልቅ ከፍተኛ ልምድ ያላቸውን ባለሙያዎች ከቦታው ላይ በማንሳት ከፍተኛ የሥራ ጫና ባለባቸው ሌሎች የሥራ መደቦች እንዲሸፍኑ በማስገደድ ፍጹም የሙያውን ስነ ምግባር የሚጻረር ውሳኔ ኃላፊነት በጎደለው መልኩ አስተላልፏል ሲል መግለጫው ወንጅሏል። ይህ ውሳኔም ችግሩን በማባባስ ሙያተኛውን አላስፈላጊ ጫና ውስጥ በማስገባት ኢንዱስትሪውን ለከፍተኛ አደጋ ሊያጋልጥ ይችላል ሲል አስጠንቅቋል። በአየር ተቆጣጣሪነት ለአራት ዓመት ያገለገሉ የቀድሞ የመስሪያ ቤቱ ባልደረባም ሙያው በከፍተኛ ጫና ውስጥ የሚሰራ እንደሆነ ጠቅሰው ይህም ለበርካታ ችግሮች እንደሚያጋልጣቸው ይናገራሉ። ስራው በጣም ረሱን ነው በጣም በየትኛው ሰዓት ላይ ከየት ቦታ የሚመጣ አውሮፕላን እዚህ ቦታ ላይ ይደርሳል የሚለውን ቁጭ ብለው ካልኩሌት እያደረጉ ወይም ደግሞ የተለያዩ የቴክኖሎጂ መሳሪያዎችን እየተጠቀሙ እነዛን ማየት እና እያንዳንዱን ከአንዱ ከአንዱ እንዳይጋጭ ፍጥነታቸውን ወይም ደግሞ የፍላይት ሌቭል በመቀየር ቁጥጥር ስለሚያደርጉ ስራው በጣም ስትሬስፉል ነው። ሁልጊዜ በጫና ውስጥ ሆነው የሚሰሩ ሰራተኞች ናቸው። ይሄ በመሆኑ ምክንያት የስራውም የተፈጥሮም ደግሞ ባለም አቀፍ መስፈርቶችን ማሟላት ያለበት ሙያ በሚሆኑ ምክንያት በዛ ምክንያት ራሱ ብዙ ጫና ይገባሉ። ለምሳሌ በየጊዜው የእንግሊዝኛ የመናገር ብቃታቸው ይገመገማል። እያንዳንዱ ሰራተኛ ጤንነቱ የተሟላ ነው ወይ ምናምን የሚሉትን ራሱ ይገመግሟቸዋል። ትሬኒንግ ደግሞ በተለያየ ጊዜ እየመጡ ስልጠናም ከውጭ የሚመጡ አሰልጣኞች እንዲያሰለጥማቸው እራሳቸውን በፊት የገቡ ሰራተኞች ሲኒየር ሰራተኞች አዳዲስ የሚገቡትንም ስልጠና እንዲወስዱ ያደርጓቸዋል። በተለያየ ጊዜ ላይ ብዙ ስልጠና ይሰለጥናሉ እና ስራው በአጠቃላይ በጣም የተጨናነቀ እና ሁል ሁልጊዜ በጫና ውስጥ ውስጥ ሆነ እንዲሰሩ የሚያስገድድ አይነት ስራ ነው። የቀድሞ የአየር ትራፊክ ተቆጣጣሪ ባለሙያዎቹ ያሉባቸውን ችግሮች ይዘረዝራሉ። የአየር ትራፊክ ተቆጣጣሪዎች ይሄንን ስራ በሚሰሩበት ጊዜ የተለያዩ ችግሮች ያጋጥማቸዋል። ኢትዮጵያ ውስጥ ባለው ሁኔታ ለምሳሌ የስራ ቦታቸው እጅግ በጣም የተመቻቸ አይደለም። የስራ ቦታቸው በጣም የተጨናነቀ ነው። እንደልባቸው ካለው ከስራው ጫና አኳያ እንደ ልባቸው እንኳን ከዚህ ወደዛም ዞር ዞር እንዳይሉበትም ጭንቅንቅ ብሎ ብዙ ሆነው አንዲት አነስ ያለች ክፍል ውስጥ እንዲሰሩ የሚገደዱበት ሁኔታ አለ። ከመጠን በላይ የኦቨርታይም ስራ ወይም ደግሞ መስራት ያለባቸውን ሰዓት ከሰሩ በኋላ ከዛ በላይ ተጨማሪ ስራዎችን እንዲሰሩ የሚገደዱበት ሁኔታዎች አሉ። ምክንያቱም እዛ ቢሮ ውስጥ የሚሰሩት ሰራተኞች ቁጥራቸው እጅግ በጣም ትንሽ ነው። ከዛ ውጭ በሽፍት ነው የሚሰራው። ሌሊቱን ሙሉ አንድ ሰው ማታ ሁለት ሰዓት ገብቶ ከጠዋት አንድ ሰዓት ድረስ ይሰራል። ይሄ ማለት አስራ አንድ ሰዓት ሙሉ ነው ሌሊት የሚያድር ሰው የሚሰራው። ጠዋት አንድ ሰዓት የሚገባ ቀን ሰባት ሰዓት ይወጣል። ቀን ሰባት ሰዓት የሚገባ ደግሞ ማታ ሁለት ሰዓት ይወጣል። በሽፍት ነው የሚሰሩት። ይሄ አሰራራቸው ከሶሻል ላይፍ በጣም ይነጥለናል ይላሉ። የኖርማል የጤናማ ሰው የኑሮ ውደቱ ባላገናዘበ መልኩ እላይታች የሚያስብል አይነት ስራ ስለሆነ በዛም በዛም ተነስቶ ነው እነሱም ተጨማሪ ደግሞ ሊከፈለን ይገባል፣ በዚህ አይነት ሁኔታ ለምን እንሰራለን የሚሉት። ከዛ በፊት ደግሞ የጤንነታቸው ላይ ቀጥተኛ የሆነ ተጽዕኖ ያመጣባል። ምክንያቱም በጣም በጫና ውስጥ የሆነው ስለሚሰሩት የጤንነት እክላቸው ላይ በተለይ ደግሞ ከልብ ጋር የተያያዙ የልብ ስራ የማቆም ወይም ደግሞ የልብ የስራ መድከም ከደም ጋር የተያያዙ አይነት ተቀኖችን በደንብ ያመጣባቸዋል። እኔ እንኳን ማስታወሰ በምንሰራበት ጊዜ አንድ ሁለት ሰዎች ስራ ላይ ያሉ ሴንት ማድረግ በጣም ከፍተኛ የሆነ የጫና በመኖሩ ምክንያት እንደዚህ ላብ የመዘፈቅ እንደዚህ ነገሮች ሁሉ ያመጣል ሙያው። ስለዚህ እነዚህ እነዚህ ሁሉ ነገሮች ተሰባስበው አንድ ላይ ከሌላ ህብረተሰብ የተሻለ የበለጠ ከባድ ስራ ስለሆነ የምንሰራው የዛኑ የሚመጣጠን ደሞዝ ይከፈለን ብለው ለመንግስት በተለያዩ ጊዜዎች ላይ ብዙ ጊዜዎች ላይ ጠቅላይ ሚኒስትር ድረስ የደረሰ ለጠቅላይ ሚኒስትር ኃይለማርያም ደሳለኝም ሲጥፉ እንደነ ትዝ ይለኛል። ለጠቅላይ ሚኒስትር መለስ ዜናዊም ድረስ የደረሰ ጥያቄ እንደነበራቸው ትዝ ይለኛል። እነዚህ በጣም ለረዥም ጊዜ የቆየ ትግል ነው ሲያደርጉ የነበረው እስካሁን ድረስ። ዛሬ ስለተስተጓጎሉ በረራዎች የኢትዮጵያ አየር መንገድ ባለስልጣናትን በስልክ ለማነጋገር በተደጋጋሚ ደውለን ጥያቄያችንን በኢሜይል እንድንልክ ጠይቀውን ልከንላቸው ነበር። መልስ ግን አልሰጡንም። የኢትዮጵያ አየር መንገድ ባለሥልጣናት በመስሪያ ቤታቸው ለሚነሱ ጉዳዮች መልስና አስተያየት ሲጠየቁ ሰበብ አስባብ እየፈጠሩ ሲጠፉ የዛሬው የመጀመሪያቸው አይደለም። የሲቪል አቪዬሽን ባለሥልጣን ኃላፊዎችንም በስልክ ማግኘት አልቻልንም።